i saw them ሳውዲ አረቢያ የኮሮና ቫይረስ ወረርሽኝ ከተከሰተ በኋላ በየመን በኩል ወደ ግዛቷ የገቡ ኢትዮጵያውያንን ወደ አዲስ አበባ የመመለሱን እርምጃ ለጊዜው ማቋረጧን በዚያ የሚገኙት የኢትዮጵያ አምባሳደር ተናገሩ። አምባሳደር አብዱላዚዝ አህመድ ለአሜሪካ ድምፅ እንደገለጡት ሳውዲ እርምጃውን ለጊዜው ያቋረጠችው ኢትዮጵያ ዜጎቿን ወረርሽኙ በሚጠይቀው ዝግጅት ለመቀበል ጊዜ እንደሚያስፈልጋት በመጠየቋ ነው። በሳውዲ አረቢያ የኢትዮጵያውያን አምባሳደር አብዱል አዚዝ አህመድን በስልክ ያነጋገረው እስክንድር ፍሬው ተከታዩ ልኳል። ባለፉት ሁለትና ሶስት ሳምንታት ውስጥ ነው ሳውዲ አረቢያ በየመን ድንበሯ በኩል የገቡ ኢትዮጵያውያንን በግዳጅ ወደ አገራቸው የመለሰችው። በዚህ እንቅስቃሴም እስካለፈው ሳምንት መጨረሻ ድረስ ከሁለት ሺህ ስምንት መቶ በላይ ኢትዮጵያውያን ስደተኞች መመለሳቸውን የተለያዩ መረጃዎች አመልክተዋል። ከጥቂት ቀናት በፊት ጀምሮ ግን ስደተኞቹን የመመለሱ እንቅስቃሴ መቆሙን በሳዑዲ አረቢያ የኢትዮጵያ አምባሳደር አብዱል አዚዝ አህመድ ለአሜሪካ ድምፅ አረጋግጠዋል። ለዚህ ምክንያቱም በኢትዮጵያ በኩል የቀረበ ጥያቄ መሆኑን የጠቆሙት በእኛ በኩል በጣም ሰፊ ሰው በአንድ ጊዜ መጥቶ ዝግጅት ማድረግ ያስፈልጋል። ኳረንቲን ማስገባት ያስፈልጋል። ኳረንቲን ከገባ በኋላ ጊዜውን ጠብቆ እንዲሄዱ ማድረግ አለብን ለዛ ሁሉ ሰፊ ወጪ ስለሚያስፈልግ ሰፊ ዝግጅት ስለሚያስፈልግ ብለን ነው ትንሽ ፋታ ስጡንና ተዘጋጅተን እንወስዳቸዋለን ብለን ያልነው። ያንን ጥያቄ ያቀረባችሁት ለሳዑዲ አረቢያ መንግስት ማለት ነው? አዎ። እና እነሱም እየተባበሩ ነው ያሉት አሁን ጥያቄውን ተቀብለው። ከመቼ ጀምሮ ነው ኢትዮጵያን ስደተኞችን ከሳዑዲ ወደ አዲስ አበባ መመለስ ያቆሙት? አንድ ሶስት ቀን አራት ቀን ይሆናል አሁን። ከዛ በፊት ተነጋግረን እያደረግን ያለ ነው አሁን ግን ለተወሰነ ቀናት እንዳልኩ ሶስት አራት ቀን ቆመዋል። እኛ ዝግጅት አድርገን ተነጋግረን እንቀጥላለን ብለን በጠየቅናቸው መሰረት አምባሳደር አብዱልአዚዝ አክለው እንዳሉት ሳኡዲ አረቢያ ወደ ሀገራቸው መመለስ የጀመረችው የኮሮና ቫይረስ ወረርሺ ከተከሰተ በኋላ ከየመን ጋር በሚያዋስነው ድንበሯ በኩል የገቡ ኢትዮጵያውያንን ነው ሶማሊያን አቋርጠው በጅቡቲ በኩል አድርገው ቀይ ባህርን ተሻግረውና በብዙ ስቃይ ውስጥ አልፈው በየመን በኩል ሳኡዲ አረቢያ የሚገቡት የእነዚህ ኢትዮጵያውያን ቁጥር ደግሞ መጨመሩን ነው ያስረዱት። አምባሳደር አብዱልአዚዝ አህመድ ስደተኞቹ እየገጠማቸው ላለው ችግር ተጠያቂ የሚያደርጉትም በዚህ የወረርሺ ጊዜ እንኳን ከድርጊታቸው ያልተቆጠቡ ህገወጥ የሰዎች አዘዋዋሪዎችን ነው። የኮሮና ወረርሺ ከተከሰተ በኋላ እንዲያውም የእነዚህ ህገወጦች ድርጊት ተጠናክሮ መቀጠሉን የጠቀሱት ከወረርሽኙ በፊት በየመን በኩል ወደ ሳውዲ አረቢያ ይገቡ የነበሩት ኢትዮጵያውያን ቁጥር በቀን ከሁለት መቶ እስከ ሦስት መቶ እንደሚገመት የአገሪቱን ባለሥልጣናት በመጥቀስ ተናግረዋል አምባሳደሩ። ከወረርሽኙ በኋላ ግን በቀን የሚገቡት ቁጥር የጨመረበት ሁኔታ እንደነበር ጠቁመዋል። እናም ኢትዮጵያውያኑ ስደተኞች የእርስ በርስ ጦርነት ውስጥ ባለችው የመን ውስጥ በመቆየትና ወደ ሳውዲ አረቢያ ገብቶ በመባረር አጣብቅኝ ውስጥ መሆናቸውን ነው አምባሳደሩ ያስታወቁት። በጣም የሚያሳስብ ነው። ድንበራችን አገራችን ድንበር ተዘግቶ ያንን ጥሰው ነው በዜጎቻችን እየተጫወቱ ያሉት። በጣም ጥቂት በሰው ደም የሚነግዱ ደላሎች፣ ትራፊከሮች እነሱ ላይ ሁሉም ኢትዮጵያዊ ተረባርቦ እርምጃ ካልወሰደ አደጋው በጣም የከፋ እየሆነብን ነው ያለው። ዜጎቻችን እየተሰቃዩ ነው ያሉት። እነዚህ ድንበራቸው ዘግተው እንዳይገቡብን ካሉ እዛ ያሉት ዜጎቻችንስ ምን ይሁኑ? እልቄት ሊመጣ ነው። ጦርነት መካከል ነው ያሉት። አንዳንዱን እንዲያውም እነዚህ እንደሚነግሩን አስታጥቀው ይጠቀሙባቸዋል የመን ውስጥ ሁቲዎችን ነው የሚሉት እንግዲህ አስታጥቀው ሁቲዎቹ ወደ ድንበራችን እንዲገቡ እያደረጉ ግማሹን ደግሞ እያስታጠቁ ነው ብለው ነው የሚነግሩን። እዚህ የሳውዲ መንግስት፣ እና እያንዳንዱ ኢትዮጵያ አውቆ አገር ቤትም ያለው ቤተሰቦቻቸውም ልጆቻቸውን፣ ከብታቸውን ሽጠው ምን ብለው ለደላሎቹ ሰጥተው ስቃይ ውስጥ እንዳያስገቡ በእናንተ በኩልም ከፍተኛ ቅስቀሳ ካላደርጋችሁ ሁኔታው በጣም መጥፎ ነው። አንድ ግን ማወቅ ያለብን ብንና ሌላውም ሰውም እንዲያውቀው እዚህ ኮሮና ከተከሰተ በኋላ ሁሉም ነገር ሎክዳውን፣ ሀያ አራት ሰዓት ነው እንግዲህ ሳዲ አራት ሰዓት መውጣት የለም፣ ሰዓት እላፊ ነው ያለው። የታመመ ሰው ካለ ወረቀት ይኑረው አይኑረው በነፃ እንዲታከም ለሁሉም ለእኛ ዜጋ ብቻ ሳይሆን ለሁሉም ነው ያወጀው መንግስት፣ እና ይታከማሉ። ምንድነው ያሏቸው የግልም ይሁን የመንግስት ሲታከሙ መታወቂያ እንኳን አጠይቋቸው፣ አክሟቸው፣ ሲድኑም ልቀቋቸው ነው የተባለው ይሄ በጣም ጥሩ እድል ነው ሁለተኛ የተለያዩ የእርዳታ ድርጅቶች በየቤቱ ስራ ለፈቱት ምግብ ለሌላቸው እየሰጡ ነው ያሉት ለእኛ ብቻ ሳይሆን ለሁሉም የየመን አዋሳይ በሆነችው የሳውዲዋ የወደብ ከተማ ጂዛን ወደሚገኝ ማቆያ የተወሰዱና ከወረርሽኙ በኋላ የገቡ ወደ አምስት ሺህ ኢትዮጵያውያን አሁንም በዚያው እንደሚገኙ አምባሳደሩ አስታውቀዋል ይበልጥ የሚያሳስበው ግን ገና ወደ ሳውዲ ግዛት ያልተሻገሩትና የመን ድንበር ላይ የሚገኙት በአስር ሺህ የሚቆጠሩ ኢትዮጵያውያን ጉዳይ መሆኑንም ነው የገለጹት። ድንበር እንዳይዘጉ ነው እኔ የምፈራው። ድንበር ከዘጉ ዜጎቻችን እዛ የመን ውስጥ በጣም በከፍተኛ ደረጃ ይጎዳሉ። እልቂት ይመጣል። በጦርነቱም በበሽታውም ማለት ነው። በበሽታው ለዛ ነው እኛ ስጋታችን። ሮይተርስ የዘገበውን ጠቅሼ ለጠይቀውት አንድ ጥያቄ፣ ሳውዲ አረቢያ ወደ ሁለት መቶ ሺህ ኢትዮጵያውያን ለመውሰድ እቅድ እንዳላት የመንግስታቱ ድርጅት የውስጥ ኮሚኒኬሽን ልውውጥ አየሁ በሚል ዘግበዋል ሮይተርስ። ይህ መረጃ አላችሁ እናንተ አምባሳደር? እኛ ይሄ መረጃ የለንም። ከነሱ እንደምንሰማው ወደ አስር ሺዎች የሚጠጉ የመንና ሳውዲ ቦርደር ላይ አሉ። እነሱ ጓ ያሉት ከአራት ሺ አምስት ሺ አይበልጡም። ማቆያ ቦታ ነው የሚያቆያቸው እዛ ጂዛን አካባቢ ያ ነው ያለው ቁጥር የምናውቀው እሱን ነው። የሳውዲ አረቢያ መንግስት ወደ ሀገራቸው የመለሰው የኮሮና ወረርሺ ከተከሰተ በኋላ በየመን በኩል የገቡትን ስደተኞች ብቻ መሆኑንም የኢትዮጵያው አምባሳደር ተናግረዋል። የኮሮና ወረርሺ ከመከሰቱ በፊት ከገቡትና ኑሯቸውን በዚያ ካደረጉት መካከል ግን የተመለሰ አለመኖሩን የገለጹት ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ